ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማ ጊዜ ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምናመሻቸው የምሽቱ የጋቢና ቪኦኤ ጉዞችን በትግራይና በሀገር አቀፍ በሱስ የተጠመዱ ወጣቶችን እያገዝን ነው፣ እኛም ራሳችን ሱሰኞች ነበርን ያሉ ወጣቶችንም አሳፍረናል። አደንዛጅ ያው የሚታወቅ ነው። አንጎልን ነው የሚያጠቀው፣ የሚታይ የሚመዘን የሚሰፍረውን የራስ ክፍላችን ነው የሚያጠቀው። አደንዛጅ አሳስብ የሚባለው ደግሞ የሀሳብ ዓለም አልችልም አይሆንልኝም፣ ሙሰኝነት፣ ኃላፊነትን አለመወጣት፣ ለሌሎች አለማሰብ፣ ስግብግብነት፣ አገርን አለመውደድ፣ እነዚህ በሙሉ የአደንዛጅ አሳስብ መገለጫ ናቸው። እነዚህ ደግሞ የሀሳብ ዓለምን ያጠቃሉ። ታሪካቸው እናጋራለን። ከዚ ከዛ ደግሞ ወደዚህ ወደ ዋሽንግተን ዲሲ እናመራለን። ኢትዮጵያ ተወልዳ በዩናይትድ ስቴትስ ያደገች የ19 ዓመት ወጣት በሃዋርድ ዩኒቨርሲቲ አማርኛ ለተማሪዎች እንዲሰጥ በመፈለጓ ፍላጎቷን ለማሳካት ደግሞ በመትጋቷና የዩኒቨርሲቲውን አስተዳደር በመጠየቋ ተሳክቶላት ሃዋርድ ዩኒቨርሲቲ አማርኛ እንደ ቋንቋ እንዲሰጥ አድርጓል። የኔስን ኤልሳቤጥ ላከው ነው። ሃዋርድ ዩኒቨርሲቲ ነው የሚሄድ ጁኒር። ብዙውን ጊዜ የሚቸግረኝ አማርኛ መናገር ነው። አሁን መጽሐፍና ማንበብ ላይ ነው አትኩረታችን። ወደፊት ስንገፋበት ግን ጥሩ አማርኛ ለመናገር ጓጉቻ አለው። ብዙ በአሜሪካ የሚያድጉ እኔን መሰል ኢትዮጵያውያን ማናገሩ ነው የሚከብደኝ። ኢትዮጵያውያኑ ብቻ ሳይሆን አሜሪካውያኑም እድሉን ተጠቅመው አማርኛ በመማር ላይ ናቸው። አማርኛ እወድ ይሻለ እወዳለ። እናንተ ሕይወታችሁንና ማህበረሰባችሁን ለመለወጥ ለማሻሻል ዛሬ ምን እየሰራችሁ ነው? እንወያይ። ሐሳቦቻችሁን በፌስቡክ አጋሩን አት ቪኦኤ አማሃሪክ ላይ ሀሽታግ ጋቢና ቪኦኤ ወይም ደግሞ ሐሽታግ ቼንጅ ሜከርስ ኢትዮጵያ ብላችሁ አስተያየቶቻችሁን አድርሱን። ስራዎቻችሁን አስታውሱን። ደራሲ በእውቀቱ ስዩም ትላንት ማምሻውን እዚህ ዋሽንግተን ዲሲ አዲስ መጽሐፍ አስመርቋል። ዝርዝር መረጃ አለን። በተጨማሪም ቴዲ አፍሮና ቢላቀው ለኮራ ሽልማት ታጭተዋል። ዝርዝር አለን። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ ለምሽቱ አጠር ያሉ ዜናዎች፣ ጽዮን ግርማ ነኝ። በሶሪያ መንግስትና በተቃዋሚዎች መካከል ጄኔቫ ላይ ዛሬ ሊከፈት የተያዘው የሰላም ንግግር በታሰበው መንገድ ሊቀጥል ያለመቻሉ ተገለጸ። የሁለቱ ወገኖች ወኪሎች በስፍራው ቢገኙም በቀጥታ ድርድሩ ሙሉ ለሙሉ በሚሳተፉበት ሁኔታ ላይ ባለመሆናቸው ግን የተባበሩት መንግስታት ድርጅት ልዩ መልእክተኛ ስታፋን ዲ ሚስቱራ ድርድሩ እንዳይፈርስ ጥረት መያዛቸው ተዘግቧል። በሚስተር ዲ ሚስቱራ እና በሶሪያ መንግስት ወኪሎች መካከል ለዛሬ እኩለ ቀን ተይዞ የነበረውን ንግግርም ለሌላ ቀን መተላለፉን የተባበሩት መንግስታት ባለስልጣናት አስታውቀዋል። በሌላ በኩል በአማጺዎች ይዞታ ስር በሚገኙት አካባቢዎች የሚካሄደው የአየር ድብደባ እንዲያቆምና የሰብአዊ እርዳታ ወደ አካባቢዎቹ እንዲገባ በሚል ያቀረቡት ጥያቄ ከመንግስታቱ ድርጅት መልእክተኛ ሚስተር ዲ ሙስቱራ አዎንታዊ ምላሽ ማግኘታቸውን የዋናው የሶሪያ ተቃዋሚ ቡድን ቃል አቀባይ ተናግረዋል። ሕፃን ልጇን ይዛ ወደ ሶሪያ በማቅናት እስላማዊውን ጽንፈኛ ቡድን አይሲልን የተቀላቀለችው እንግሊዛዊት የስድስት ዓመት እስራት ተፈረደባት። የ26 ዓመቷ ታራና ሻኪሊ በበርኒንጋም ፍርድ ቤት የተከሰሰችው የጽንፈኛው ቡድን አባል በመሆንና የሽብር ጥቃቶችን በማበረታታት በሚሉ ወንጀሎች ነው። ለእረፍት ወደ ባህር ዳርቻ መሄዴ ነው ብላ ነበር ለቤተሰቦቿ ተናግራ። እንደ አውሮፓውያን አቆጣጠር በጥቅምት 2014 ዓ ም የአንድ አመት ጨቅላ ህጻን ልጇን ይዛ ወደ ቱርክ ያመራችው፣ ከዚያም የሶሪያን ድንበር አቋርጣ የጽንፈኛው ቡድን ጠንካራ ይዞታ የሆነችው ራቂ ያቀናችው። ይሁንና ከሶስት ወራት በኋላ ከቡድኑ አምልጣ እጇን ለቱርክ ጦር ሰራዊት ሰጥታለች። አውሮፓውያኑ የዘመን አቆጣጠር ከየካቲት 2017 ዓ.ም ወደ ሀገሯ በመመለስ ላይ ሳለች ከአውሮፕላን ጣቢያ ተይዛ የታሰረችው የክስ ሂደቷ በመታየት ላይ በነበረበት ወቅት በሰጠችው የምነክ ክደት ቃል ጥብቅ እስላማዊ ህግ በጸናበት አስተዳደር መኖር ነው እንጂ ሽብርተኝነትን ለመርዳት አይደለም ስትል እስላማዊውን ጽፈኛ ቡድን ተቀላቅላለች በሚል የቀረበባትን ክስ አስተባብላለች። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ ዝግጅቶች ጋር አብራችሁን ቆዩ። ጋቢና ቪኦኤ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና መስታወት አድራጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ስ ስ የዛሬው ዝግጅት ኑሯቸውን ለማሻሻል በማህበረሰባቸው በሀገራቸው ለውጥ ለማምጣት የሚጥሩ ወጣቶችን ይዘናል። እንዲህ ስንላችሁ ታዲያ እነዚህ ወጣቶች የተለዩ ናቸው ልንል አይደለም። እንዲያውም አስቀድመን የምናቀርብላችሁ ፈተናቸው የበዛ ወጣቶች፣ በሱስ ተጠምደው ራሳቸውን፣ ኑሯቸውን፣ ክብርም አጥተው ተስፋ ባለመቁረጥ ግን ራሳቸውን የለወጡ ወጣቶች ናቸው። በዚህ አያበቁም የራሳቸውን ለውጥ በሌሎች ህይወት ለማየት የያዙትንም ጥረት እናስቃኛቸዋለን። ግርማይ ገብሩን ከመቀሌ እናሳፈር አይደለም፣ ሄኖክ እንግዳውን ይዟል። አብረን እንጓዝ። እንግዲህ እንግባ። ጋቢና ቪኦኤ ለመጀመሪያ ጊዜ እየቀረበ ያለው እንግዳ ነው። ራሱ ያስተዋውቀናል። ማን ልበል? እሺ፣ ዘላለም ይትባረክ እባላለሁ። የ11 ዓመት ሱሰኛ ነበር የተለያየ አንቲሲ ጋር የመጠጥ ጫት። አሁን መቋሚያ ውስጥ የህዝብ ግንኙነት ሰራተኛ ሁኜ ነው እያገለገልኩ ያለሁት። ወጣት ዘላለም ለመሆኑ መቋሚያ ማን ነው ምን ማለት ነው እስኪ አሁን ወጣቶች እያዳመጡ ነው ያሉት ጋቢና ውስጥ ነው ያለ ነው እስኪ ንገረን ኦኬ መቋሚያ ማለት ስሙ ጀስት በትር እንደማለት ነው በትር መደገፊያ እንደማለት ነው እና እኛ ደግሞ ይህን ስም የሰጠንበት ዋና ምክንያት ከአደንዛዥ ዕፅና ከአደንዛዥ አስተሳሰብ ጋር በተያያዘ ሰዎች ሲደክማቸው በራሳቸው መቆን ሳይችሉ ሲቀር እንዲደገፉት በሚል ነው የድርጅታችንን ስም መቋሚያ ያል ነው መቋሚያ የማህበረሰብ ልማት ድርጅት እየሰራንበት ሰራንበት ያለው ራዕይ ደግሞ ከአደንዛዥ ተጠቃሚነትና ከአደንዛዥ ሀሳብ አስተሳሰብ የተላቀቀ ባለራዕይ በኢትዮጵያ ላይ ተሰርቶና ተነስቶ ማየት ነው። አደንዛጅት ያው የሚታወቅ ነው። አንጎልን ነው የሚያጠቃው የሚታይ የሚመዘን የሚሰፍረውን የራስ ክፍላችንን ነው የሚያጠቃው። አደንዛጅ አሳሰብ የሚባለው ደግሞ የሀሳብ ዓለም አልችልም፣ አይሆንልኝም፣ ሙሰኝነት፣ ኃላፊነትን አለመወጣት፣ ለሌሎች አለማሰብ፣ ስግብግብነት፣ አገርን አለመውደድ፣ እነዚህ በሙሉ የአደንዛጅ አሳሰብ መገለጫ ናቸው። እነዚህ ደግሞ የሀሳብ ዓለምን ያጠቃሉ። ስለዚህ ከሁለቱ የተላቀቀ ጤናማ አእምሮ ያለው ዜጋ በኢትዮጵያ ላይ ተሰርቶና ተነስቶ ማየት ማለት ነው። ባለራ የሚለው ሀሳብ ደግሞ ለችግሮቻችን መፍትሄ ማብጫት የሚችል ቋም የሚችል ትውልድን በኢትዮጵያ ላይ ሰርቶ ማስነሳት። ጀስት ከመንግስት ጎን ሆኖ የመንግስትን ክፍተት መሙላት የሚችል ትውልድን በኢትዮጵያ ላይ ማስነሳት፣ ለህብረተሰቡ ሊደርስ የሚችል ትውልድን ማስነሳት፣ የመፍትሄ ሀሳብ ማምጣት የሚችል ትውልድን ማስነሳት። በዚህ ሀሳብ ነው እንግዲህ እየሰራን ያለ ነው። እንግዲህ ጋቢና ቪኦኤ ውስጥ ሄኖክ ሰማዝጌር እና መስተዋት አራጋው እያዳመጡ ነው ያሉት። ዘላለም እንግዲህ ዛሬ ተጋብዘን የመጣ ነው መቀለ ከተማ ውስጥ እዚሁ የማገገሚያ ማዕከል ውስጥ ነው ያለ ነው። እስኪ ምንድን ነው ያዘጋጃችሁት? እስኪ ዛሬ ንገረን፣ ምንድን ነው እየተደረገ ያለው? እንግዲህ እስከ ዛሬ መቋሚያ በራሷ ብቻዋን ለብዙ ወጣቶች የሪሃቢቴሽን ሴንተር አገልግሎት ስጥ ነበር። አሁን ግን ከመቀሌ ዩኒቨርሲቲ ስፔሻሊ ከአይደር ካምፓስ እና ከሆፕ ኮሚኒቲ ከሚባል ተስፋ የማህበረሰብ ግልጋሎት ከሚባል ድርጅት ካሁን አንድ ሪሃቢቴሽን ሴንተር አቋቁመናል። የባዮ ሳይኮ ሶሻል ትሪትመንት የሚሰጥበት ማለት ነው። እና እዛ ሪሃቢቴሽን ሴንተራችን ስቲል ሪኮግኒሽን አልተሰጠውም። አንድ የአደንዛዥ ኬዝ በድርጅት ብቻ የሚሰራ በመንግስት ብቻ የሚሰራ ሳይሆን የማህበረሰቡ ማላፊነት ነው። ማህበረሰቡ የሚጠቀምበት ጉዳይ ነው። ስለዚህ ስራው ለማህበረሰቡ ከመስጠት አንጻር፣ እንደዚሁም ደግሞ ሪሃቢቴሽን ሴንተሩን ከማስመረቅ አንጻር ሪሃቢቴሽን ሴንተር አላቸው ላይ ብዙ እንግዶችን ጋብዝን፣ ወጣቶችን ጋብዝን፣ ትልቅ ጀስት ፕሮግራም አዘጋጅተናል ዛሬ። ዛሬ ምንድን ነው ምሳል ይበላ ነው ማለት ነው። ምሳል ይበላ ነው፣ እንግዲህ ከውሃ ጋር ምሳል ይበላ ነው። ውሃ ብቻ ነው ያለው፣ ውሃ ብቻ ነው። ወደ ሌላ ተመልሰን አገባብ የለም፣ አይታሰብም። ዘላለም ለመሆን የመሆኑ መቋሚያ ከመቀሌ ዩኒቨርሲቲ ጋር ምንድን ነው የሚያገናኘው? ወይል እንግዲህ መቋሚያ የተቋቋመው በመቀሌ ዩኒቨርሲቲ ሱሰኛ በነበሩ ተማሪዎች ነው። መቀሌ ዩኒቨርሲቲ ተማሪዎች ናቸው። እንግዲህ ወደ አምስት ስድስት ልጆች ነበሩ። በዋነኝነትበዋእኔ አክቸዋሊ በኋላ ላይ ነው ጆይን ያረኩት። በዋነኝነት ግን ኤልያስ ካላዩ የሚባል እሱ ዋና መስራች ነው። ሀሳቡን የሚያመጣው እሱ ነው። ሌሎችም ልጆች ነበሩ አብሮ ሲያስፈጽሙ የነበሩት። ሁሉም ሄዱና እሱ ብቻ ቀረ። እንግዲህ በዛ ሰዓት ውስጥ ነው እኛ የገባ ነው ወደዚህ። እኔ ራሴ ሪሀብ አደረግኩ ዛው። እዛ ሪሃብ አድርጌ አሁን ባለቤት ነኝ መቋሚያ ማለት ነው። ትግራይ ክልል ላይ እኔን እያስተዳድርኩ ያለሁት እሱ በፌዴራል ሌቪል አዲስ አበባ ላይ ነው የሚሰራው። እስካሁን ስንት ወጣቶች ከዚህ ማገገሚያ ወጥተው ራሳቸውን ችለዋል? ማለት ቢያንስ እንኳን ከሱስ ስንት ወጣቶች ናቸው ነጻ ያወጡት? እንግዲህ አሁን በድሮ ከሆነ መቋሚያ ብቻዋን በሰራችው ከ53 በላይ ወጣቶች ከ70 ፐርሰንት እርግጠኛ የሆንባቸው ከሱስ ተላቀው ጤናማ ላይፍ እየኖሩ ነው። አሁን አዲስ በከፈት ነው ስድስት ወር ባልሞላ ሪሃቢሊቴሽን ውስጥ ግን ከገቡት 48 ወጣቶች መካከል ከ15 በላይ ጤናማ ሁነው ነው እንዲያውም ከተማ ላይ ከመቋሚያ ጋር በመሆን ኤኤስኤም የሚባል አንቲ አዲክሽን ኮሚኒቲ ሙቭመንት ወይም ሱስ ለምን የማህበረሰብ ንቅናቄ የሚል ፕሮጀክት ሰርተን እዛ ላይ ማህበረሰቡን እያስተማሩ ነው ያሉት ተሰርተው እየሰሩ ነው ልጆቹ ማለት ነው እንዴት ነው ግን አሁን ዘላለም ከራስን ጀምር ና ወደ ነበርክበት ህይወት ያለ መመለሱ ዋስትና ምን ያህል ነው? እስኪ ጽናቱ ምን ያህል ነው? እስኪ ንገር። ይቺ ነገር በጣም ከባድ ነች ግርሽ እና ይቺ ነገር በሁለት አይነት መልኩ ነው ማስረዳት የምፈልገው። አንደኛ አሁን የዓለም ጤና ድርጅት አንድ ሰው ጤናማ ነው የሚለው ስፕሪቹዋሊ፣ በኢኮኖሚ ደረጃ፣ በማህበራዊ ህይወት፣ በፖለቲካ የተሻለ ሲሆን ወይም ሙሉ ሲሆን ነው። እኛ ግን ከዚህ በተጨማሪ አንድ ሰው ሙሉ ለሙሉ ጤናማ ነው የምንለው ባለራይ መሆን ሲችል ነው፣ ከሶስ ነጻ ከወጣ በኋላ ው ሌላው እንግዲህ ባለራይ መሆን አንድ የሰው ሙሉነት መገለጫ ነው። ባለራይነት ማለት ሰው ለተፈጠረበት ሀሳብ መኖር ሲችል ማለት ነው። ለተሰራበት ያለበት አላማ መኖር መውጣት መግባት ሲችል ማለት ነው። ይሄ መሆን አለበት ብለን የአንድ የጤነኛ ሰው መገለጫ ነው ብለን እናምናለን። ነገር ግን ከሶብስታንስ ሪሃብሊቴሽን ጋር በተያያዘ ሰዎች አዲክሽን ሲስተም ነው፣ በጊዜ በቦታ በሰው ይገለጣል። ስለዚህ ሰውየውን ከሰብስታንስ አዳን ነው ከሰብስታንስ ወጣ የምንለው ሲስተሙን በሌላ ሲስተም መተካ ሲችል ነው። ጊዜውን ለምሳሌ ከዚህ በፊት ጫት የሚቀምበትን ጊዜ በሌላ ነገር ሲያሳልፉ፣ ከዚህ በፊት አብሯቸው ሲሉ የነበሩ ሰዎችን በሌላ ሰዎች ሲተካ፣ ከዚህ በፊት ሲዝናናበት የነበረውን መጠጥ ቤት በሌላ በኢንተርኔት ቤትና በመሰል ነገሮች መተካ ሲችል፣ ከሲስተም ወጥቶ ሌላ ሲስተም መተካ ሲችል ያ ማለት ከዚህ በፊት የሚኖርለት ሀሳብ አልነበረው ምናልባት ለጫት ወይም ለሲጋራ ነበር የሚኖሩ አሁን ግን እንደ መቋሚያ አንድ ሰው በእርግጠኝነት ከአዲክሽን ድኗል ሪላፕስም አያደርግም የምንለው ሊኖርበት የሚችለውን ሀሳብ ሀሳብ ማወቅ ሲችል ነው። ባለራይ መሆን ሲችል ነው። እስኪ ያንተን አብነት እንውሰድ እና ዘላለም ወጣት፣ ዘላለም ከአሁን በፊት ምን ውስጥ ነበር? እስኪ እንዴት ነበረ ህይወትህ? አሁንስ ሁለቱንም አነጻጥረህ እስኪ ምስክርነቱን እስኪ ስጠን። እንግዲህ በጣም ግርምሽ የሚገርም ማለቴ ያለፈው ዘመን ታሪኬ ከአምስት ከአራት አመት በፊት የነበረው ላይፍ ኤክስፕሪንስ እኔ በጣም ድራግ እጠቀም ነበር። ማሪዋና አጠቀም ነበር ጫ ትቅም ነበር። በጣም ጫትቅም ነበር። ጠዋት ጀመሪ ሲጋራ ጣጭስ ነበር። አልኮል ጠጣ ነበር። አረቂ ሁሉ ጠጣ ነበር። እብድ ነበርኩ። መኖርለት ማሳብ አልነበረኝም። ዝም ብሎ የሚኖር ሰው፣ ለሲጋራ የሚኖር ሰው፣ ዝም ብሎ ለመጠጥ የሚኖር ሰው። አሁን ግን መኖርለት ህዝብ አለኝ። ስነሳ ቀኑን ሙሉ ሙሉለት ሀሳብ አለ። ለምን እንደምትፈጠርኩ ራሱ መልስ አግኝቻለሁ ህዝብን ለማዳን ለህዝብ ተስፋ ለመስጠት እንደሆነ። ትላንትና የነበረው ላይፊ የምኖረው ለሲጋራ ለአንድ ብር ሲጋራ ነበር፣ ዛሬ የምኖረው ግን ለህዝብ ነው። ኮምፒር ስናደረገው ትናንትና ከሰዓት በኋላ ያሉን ሰዓት ማሳልፎ ጫት በመቃም ነበር፣ ለጫት ነበር። ዛሬ ግን ደግሞ ወጣቶችን በማስተማር ኢንስፓየር በማድረግ ሱስ በሽታ እንደሆነ በመንገር እንደሚቻል ግንዛቤ መፍጠር ስፔሻሊ አድንዛዥ አስተሳሰብ እሱን በመንቀል ላይ ነው። አሁን ያለ ነው አድንዛዥ አስተሳሰብ ለምሳሌ፣ አሁን አንዳንድ ወጣቶች ኢትዮጵያ ውስጥ ሰው ሆነን ከምንፈጠር ይልቅ ቻይና ውስጥ ቡችላ ብንሆን ይሻላል፣ ኢትዮጵያ ውስጥ ሰው ከምንሆን አሜሪካ ውስጥ ችግኝ ብንሆን ይሻላል። ይህ አድንዛዥ አስተሳሰብ ነው፣ እንደዛ የሚለው አሉ። በየትምህርት ቤቱ ይህን አስተሳሰብ መንቀል እሹብ የሆነ አስተሳሰብ ነው፣ አገሪቱ እንዳታድግ የሚያረጋት ማለት ነው። እዚሁ በራሳችን እንደምንችል ግንዛቤ መፍጠር፣ በዚህ ላይ ነው እንግዲህ ሞር ኢንቨስት እያደረግን ያለ ነው። እኛው የመቋሚያ ፍልስፍና አገር ማለት ሰው ነው። ሰው ደግሞ የከበረ አንጉልና አምሮ ባለቤት ነው። ይህ መልክታችን ነው። እዚህ ውስጥ አያይዘን መናገር የምንችለው ግን፣ አንድ ሰው የራሱን አንጉልና አምሮ ከድንዛጅስ ና ከድንዛጅ አስተሳሰብ መጠበቅ ሲችል የአገርን ሰላም፣ የአገርን ብልጽግና፣ የአገርን ልማት የማፋጠን ያህል ቫሉ አለው። ሱስ በሽታ ነው። ወጣት ዘላለም በጣም ነው የማመሰግነው። ከአሁን በኋላም ጋቢና ቪዮኤ ውስጥ እሳፍራለሁ። እያዳመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማይ እግዚአብሔር እና በመስተዋት አድረገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ ራዲዮ ሰከላ አሜሪካ ራ ጋቢና ቢኦኤ ግርማ ይ ገብሮ እናመሰግናለን። ወጣቶቹ የያዙትና እነዘላለም የያዙትም ስራ መልካም ነው፣ ደስ የሚል ነው። ይሳካላችሁ፣ የብዙዎችን ህይወት ለውጡ። እናንተም በያላችሁበት አካባቢ የምትሰሯቸውን ስራዎች አካፍሉን። አትቪዮ ያማሐሪክ ላይ በነገራችሁ ላይ ጋቢና ቪዮን ለመከታተል ሾርት ዌቭ ሁለት ላይ በ15580 ኪሎ ሄርትስ እንዲሁም በ6080 ታገኙናላችሁ፣ ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት በመካከለኛ ሞገድ ደግሞ ከምሽቱ አንድ ሰዓት ጀምሮ በ1431 ታገኙናላችሁ። ቆየት ብለን የምናስደምጣችሁ የአንዲት የ19 ዓመት ወጣት ኢትዮጵያዊ አሜሪካዊት ታሪክ አለ። አማርኛ ለመማር በጣም ትፈልጋለች ትጥራለች። ጳውሎስ ዮዮ ኞኞ ኞኞ ኤልሳቤጥ ላቀውን ቆየት ብለን እናቀርባለን። አሁን አንድ በዛሬው ዕለት በዩናይትድ ስቴትስ እየተከናወነ ያለ ዜና እንንገራችሁ። በየአራት ዓመቱ ለሚካሄደው የአሜሪካ ፕሬዝዳንታዊ ምርጫ የመካከለኛዋ የአይዋ ግዛት ድምፅ ለመስጠት የመጀመሪያዋ ክፍለ ግዛት ናት። ቅድመ ምርጫው ዛሬ ነው የሚከናወነው፣ ኮከስ ይሉታል። የመጀመሪያ የምርጫ ግዛት መሆኗም የምረጡኝ ዘመቻ ማስታወቂያዎች፣ ጋዜጠኞች የምርጫ ጥያቄዎቻቸውን ይዘው፣ የህዝብ አስተያየት ሰብሳቢዎች የስልክ ጥሪዎች ወደ ዜጎች እያጎረፉ ይገኛሉ። የቪኦኤ ዘጋቢ ቢል ጋሎ በዛ አካባቢ ነው የሚገኘው። ዝርዝሩ መስታወት አራጋው ይዘዋለች። የአይዋ ነዋሪ የምርጫ ድምፅ ከመካከለኛው የአሜሪካ ከተሞች ከፍተኛውን ቦታ ይይዛል። የፖለቲካ ተመራጮችና ጋዜጠኞች በአይዋ ከተመው ያለማቋረጥ ከምርጫው ጋር በተያያዘ ማስታወቂያዎቻቸውን በማሰማት ላይ ናቸው። ማስታወቂያው ለሳምንታት ያለማቋረጥ በሬዲዮ በቴሌቪዥን፣ በተለያዩ የማስታወቂያ ቦርድ ላይ በየመንገዱና በኢሜይል እየተካሄደ ይገኛል። ዳረስ ሴትርች ይባላል። በደሞይን በሚገኝ ልብስ ማጠቢያ የታጠበ ልብሱን እያጠፈ የተናገረው ነው። እጉሬን እየነጩኝ እያሉ የሚሰማኝ አይነት የማስታወቂያው ብዛት በእጅጉ አሰልችቶኛል። እውነት ለመናገር ከቴሌቪዥን ዝግጅቶቹ ማስታወቂያው በስቷል። ጄቢስካት የአጭር ጊዜ ምግብ ቤት ሰራተኛ ነው። የማስታወቂያው ብዛት አሰልችቶታል። እውነቱ የትኛው እንደሆነ ለማወቅ እስከሚያስቸግር ድረስ ሀሳቦቻቸው ይጋጫሉ። ድምፁን ማጥፋት ሁልጊዜ ያስመኘኛል። የስልክ አስተያየት ሰብሳቢዎቹም የህዝቡን የምርጫ አስተያየት ለመሰብሰብ ተቸግረዋል። እንዲህ ባለ የፖለቲካ የምርጫ ጊዜ በአንድ ምሽት አምስት ስልኮችን መመለስ የግድ ነው። ጄምስ አረን የካፍቴሪያ ባለቤት ነው። ችግሩ እረፍት የምናገኝበት ጊዜ አይኖረንም እንዲሁ አስተያየት ፈላጊውን ስልክ ስንመልስ እናመሻለን። የአባት ስሟን መናገር ለማትፈልገው እንደ ፓቲ አይነት ነዋሪ ደግሞ የስልክ የጽሁፍ መልእክት በጣም እየረበሻት ይገኛል። እናም የዛሬው ሰኞ አልፎ ሰላማዊ ኑሯን የምትቀጥልበት ጊዜ ናፍቋታል። ለምርጫው የመጡት ወደ የመጡበት ይመለሳሉና እሷም እፎይቷን ታገኛለች። ማክሰኞ የሰላም ቀን ይሆናል። ከእንቅልፌ ሰነቃ ይህን ግርግር ደግሜ ያላይም ከአምስት ቀን በኋላ ያሸነፈውን ለማወቅ ከመፈለግ ሌላ በአይዋ ብቻ ከኮከሱ አስቀድሞ በዚህ የመጀመሪያ ዙር የፕሬዝዳንታዊ ምረጡኝ ዘመቻ ከሰባ ሚሊዮን ዶላር በላይ ወጥቷል። ማስታወቂያዎችን የሚያጠናው ኤስኤምጂ ዴልታ ቡድን እንደሚለው የተሳካለት የዲሞክራሲያዊ ሂደት ቢሆንም አንዳንዶቹ ማስታወቂያዎች የመናገር ነፃነትን አልፈው እንዳሻቸው ሲናገሩና ተቀናቃኞቻቸውን ሲያሸማቅቁና ሲዘልፉ ታይቷል።

matamata matamata matamata matamata matamata matamata

የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። በነገራችሁ ላይ አንድ ሁለት ዜናዎች አሉም ብለን ነበር አስቀድመን መግቢያችን ላይ። ደራሲ በእውቀቱ ስዩም አዲስ መጽሐፍ አሳትሟል። እዚህ ዋሽንግተን ዲሲ በትናንትና ሁለት ነው የተመረቀው። ከአሜን ባሻገር ይላል። ጽዮን ተገኝታ ነበረ። እንዲያውም መድረክ ላይ ነበር። ሻለም ጽዮን። አዎ ፕሮግራሙን እኔ ነኝ የመራሁት። በኩራት ነው የተናገርሽ። ደስ ብሏል። ፕሮግራሙ ደስ የሚል ነበረ። በሃዋርድ ዩኒቨርሲቲ የብላክበርን አዳራሽ ነበር የተካሄደው። እንግዲህ አብዛኞቹ ሰዎች እንደተናገሩት ከዚህ ቀደም ከተካሄዱት ፕሮግራሞች ሁሉ በጣም ብዙ ወጣት የተገኘበት ወደ አምስት መቶ የሚሆን ወጣት ነው የተገኘው። ቦታ ሞልቶ ብዙ ሰዎች ቆመው ነበረ። በእውቀቱ አዲስ የወቅት ጽሁፎቹን አቅርቧል። ቃለ ምልልስም አድርጓል። እንደዚሁም መጽሐፎቹ የተወሰነ ክፍል ሰዎች ተገኝተው አንብበዋል። ተመስገን አፈወርቅ ነበር ከመጽሐፉ የተወሰነ የሚያውቁ ሰዎች እናውቃለን። አዎ ባለቤት የተወሰነ ክፍል አንብበዋል። እንደዚሁም ደግሞ ድምፃዊው በእውቀቱ ጋር አንድ ቦታ ላይ የተወለዱት እሱም ተገኝቶ ነበረ። በነገራቸው ላይ ብስክሌት አለው ፊት ለፊቱ፣ እንዲያው እንትኑንም ለመናገር ያህል አስር ሳንቲም ጎማዋ ነው፣ ከኋላ ከፊት ለፊት ደግሞ የአጼ ምኒልክ ሳንቲም ይገኝበታል። እያየ ሽው ነው። ከጀርባ ያለውን እስኪ ላንብብላቸው። የዘመኔ ጀግና እንዲህ የሚል ይመስለኛል። በእኔ ዘመንና በጥንት አቴናውያን የቸነፈር ዘመን መካከል መሰረታዊ መመሳሰል አለ በሁለቱም ዘመኖች ውስጥ ስለ ነገ ተስፋ ማድረግ የሚባል ነገር የለም። ለፍቼ የሠራሁትን ቤቴን ባቡር ይሁን ሰርጓጅ መርከብ ብለው ያልታወቀ ነገር ጥሶት የሚያልፍ ከሆነ ቤት ለመሥራት እንዴት ላቅድ እችላለሁ? 700 ሺህ ብር የገዛሁትን ቤት በክረምት አፍርሶ ደርዘን ጃንጥላ የማይገዛ ፍራንክ ሸጎጥ አድርጎ ቤተ መቅደስ እንደገባች ውሻ አካልቦ የሚያባረኝ ባለስልጣን ባለንበት ሀገር ውስጥ ጎጆ ለምን እቀልሳለሁ? ጌቶች፣ ለችግር ቀን ያጠራቀምኩትን ብር በጥጋብ ዘመናቸው የሚያወርሱብኝ ከሆነ የባንክ ደብተርስ የማወጣው ለምንድን ነው? ይላሉ። ግጥምም አለው። አጠራ አድርገን፣ ግጥሟን አጠራ አድርገን። የራበህም ብላ፣ የጠማህም ጠጣ፣ ከዚህ የተሻለ ምንም ቀን አይምጣ ላገኝ ነው በማለት ሞትኩኝ በሰቀቀን ሄዶ ሄዶ ሄዶ አለቀ የምጠብቀው ቀን። እናመሰግናለን። ቴዲ አፍሮና አቢ ላቀው ደግሞ ለኮራ ታጭተዋል። ዝርዝሩን በነገው ዝግጅት እናቀርባለን። አሁን ወደ ሀዋርድ ዩኒቨርሲቲ ተመልሰን የምንሄድበት ይሆናል። አንዲት ወጣት እናስተዋውቃችሁ። ሀዋርድ ዩኒቨርሲቲና አካባቢው ሲታሰብ ሳንኮፋም እንዲሁ አብሮ ይታሰባል። ኢትዮጵያዊ ፕሮፌሰርና የፊልም ሰሪ ኃይሌ ገሪማ አፍሪካዊ ኢትዮጵያዊ ፊልሞቹን የከወነባት የባህልና የጥበብ ማዕከል ከጎን ደግሞ የመጽሕፍትና የቪዲዮ መደብር ይገኛል። ከፊት ለፊት የሙዚቃ መሳሪያዎች አነስተኛ ድብ ላይ ተቀምጠዋል። ሙዚቀኞች ስራቸውን አንዳንድ ያቀርባሉ። ሙዚቃ በሌለባቸው ምሽቶችና ቀኖች ደግሞ የውይይት መድረክም ይሆናል። በሳንኮፋ መግቢያ በስተግራ በኩል ግሩም ቡና ይፈላል። የቡና ቁርስ ከፈለጋችሁ ደግሞ ጮርናቄ፣ ሳምቡሳ እንዲሁም በተለያዩ የአፍሪካ የፊልም ሰሪዎች ስም የተሰየሙ ሳንዱቾች አሉ። ለምን ከሜኑ አላነብላችሁም? ኦስማን ሳምቤኔ በታላቁ አፍሪካዊ ፊልም ሰሪ ስም የተሰየመ ጉርሻን ኦስማን ሳምቤኔ በ8 ዶላር ከ29 ሳንቲም። ሆመስ፣ ፈላፍል፣ ሰላጣም አለው። ስፒናች ያው ሽንኩርት አይቀርም፣ ቲማቲም፣ ኪከምበር ና ዲል ያደርጉና የሳንኮፋዋዜ ያክሉበታል። አሜሪካዊ የፊልም ሰሪ ስፓይክ ሊም ከሜኒው አልጠፋም። አሁን የምግብ ወሬን ላቁምና ወደ ቁም ነገሩ ልግባ። በሳንኮፋ ከኤልሳቤጥ ላቀው ጋር በሀዋርድ ሁለተኛ ዓመት የፖለቲካ ሳይንስና የምጣኔ ሀብት ተማሪ ጋር ቀጠሯለን። ወደ ክፍል ከመግባቷ በፊት አቦሬ በሚያክል ኩባያ ሻይ ይዛለች። የእኔ ስም ኤልሳቤጥ ላቀው ነው። ሀዋርድ ዩኒቨርሲቲ ነው የሚሄድ ጁኒየር። ብዙን ጊዜ የሚቸግረኝ አማርኛ መናገር ነው። አሁን መጻፍና ማንበብ ላይ ነው አትኩሮታችን። ወደፊት ስንገፋበት ግን ጥሩ አማርኛ ለመናገር ጓጉቻ አለው። ብዙ በአሜሪካ የሚያድጉ እኔን መሰል ኢትዮጵያውያን ማናገሩ ነው የሚከብደኝ። እኔ ኢትዮጵያ ተወልጄ በአምስት ዓመቴ ነው ወደዚህ የመጣሁት። በዚህ ሂደት ነው ቋንቋዬን በጥቂት በጥቂቱ ያጣሁት። ታዲያ ሀዋርድ ዩኒቨርሲቲ እንግዲህ ይህንን ትምህርት እንደ ትምህርት ወስዶ እንዲሰጣችሁ ሰርተሻል፣ አደለም? በዚህ አመት ነው የተጀመረው። እስኪ ንገሪ መጀመሪያ ለምን አሰብሽው? ይሄ ሁለተኛ ደግሞ ምን ይጠቅማል ብለሽ ሀዋርድ ዩኒቨርሲቲ ተማሪ በመሆን ደስተኛ ነኝ። ለጥቁር ተማሪዎች ልክ መካ መዲናችን ነው፣ የባህል ጉዞ ነው። ጥቁር ሕዝቦች ታሪካችንንና ማንነታችንን የምንማርበትና የምናጠናክርበት የትምህርት ተቋም ነው። በግሌ የቤተሰቤን ታሪክና ባህል ማወቅ የዘመዶቼን ማንነት ማክበር እንደሆነ በመረዳቴ ለዚህም ዋናው እኔ ራሴ የበቀልኩባትን ኢትዮጵያን ቋንቋ መማር እንደሆነ ወሰንኩ። ከዚያ የዓለም ቋንቋዎች ትምህርት ክፍል ኃላፊን ሄጅ አነጋግርኩ። ሀዋርድን ለምንድነው ብዙ የአፍሪካ ቋንቋዎችን እንደ ትምህርት የማይሰጠው እየጠየኳቸው እርሳቸውም ተስማምተው ገንዘብ መድበው አስተማሪ ተቀጥሮልን አሁን በመማር ላይ እንገኛለን። በዓለም ቋንቋዎች የትምህርት ክፍል አሁን በሀዋርድ ዩኒቨርሲቲ ከጀማሪ እስከ ከፍተኛ ደረጃ የአማርኛ ቋንቋ ትምህርት ይሰጣል። ተማሪዎቹ ኢትዮጵያዊ አሜሪካውያን ብቻ አይደሉም። ከማል እንዲያውም ትውልዱም እድገቱም በዩናይትድ ስቴትስ መዲና ዋሽንግተን ዲሲ ነው። እኔ ከምናገርለት እንዲያውም ራሱን ለምን አያስተዋውቀንም? ሰሜ ከማው ነው። ዋሽንግተን ዲሲ የምኖረው ነው። አማርኛ አማርኛ እወድሻለሁ፣ እወዳለሁ። እናመሰግናለን ከማል። አመሰግናለሁ፣ አመሰግናለሁ። ምንም አይደለም። ምግብ ትወዳለህ? የኢትዮጵያ ምግብ ምግብ እወዳለሁ። ዶሮ ወጥ እና shadow uh, method ሁሉ ሁሉ ኤልሳቤጥ ደግሞ ለነገሩ ጓደኞቿ ሊዝ ነው የሚሏት በሳንኮፋ ወደ መጽሐፍቱ መደርደሪያ ጠጋ ብላ መጽሐፍ አገላብጣለች። እኔም ፈተናዬን ይዤ ጠጋልኩ። በነገራችሁ ላይ ከጀርባ ሲወያዩ የምትሰሙት ሰዎች ድምፅ የኤርትራን ሕገ መንግስት ካረቀቁት አንዱ በረከት ሀብተ ስላሴ፣ ኢትዮጵያዊ የፊልም ሰሪ ኃይሌ ገሪማና ሌሎችም በጠረጴዛ ዙሪያ ተቀምጠው ነው። አሁን የማስነብባትን ተመልከቱ እዚህ የታንጉት ሚስጥር ትንሽ አቅማምታ እሺ ብላ ጀመረች። ከፋሲል ከፋሲል ዘመነ ጀምሮ ጀምሮ ከፋሲል ዘመነ መንግሥት ጀምሮ ይሄን ላስነብባት ነው። አሁን ይሄን ብቻ ርዕሱ ጳውሎስ ዳር ፊደል አምናሸ ወታደ በ እስኪ አንድ ላይ ጳሎ ጳውሎስ የዮ ጳውሎስ ዮዮ ደስ ይላል ታዋቂ ኢትዮጵያዊ ጋዜጠኛ ነው። ጳውሎስ ኞኞ ማለት ግን አሁን እንዳንቺ ኢትዮጵያ ተወልደው እዚህ ያደጉ አሜሪካውያን ልጆች ወይም እዚህ ተወልደው ያደጉ ኢትዮጵያ አሜሪካውያን ልጆች እኔም ቤተሰቦች አሉኝ እንደዚ። ይሄ እኔ ቋንቋ አደለም፣ ባህር ተሻግሬ ያለሁኝ የእናንተ ባህል ነው እንጂ የእኛ ባህል አደለም፣ የኛ ባህል ሌላ ነው ይላሉ። በተለይ ሃይስኩል እያሉ አንቺ እንደዛ ብለሽ ነበር። በጣም እንጂ፣ እረ በፈጣሪ ምን ይጠቅመኛል ነበር የምለው። ሌሎች ኢትዮጵያዊ አሜሪካውያንም ያላቸው ስሜት ተመሳሳይ ነው። አሜሪካና እንግሊዝኛ ቋንቋ አሁን የምንኖርበትና የምንግባባበት ቋንቋ እንደሆነ እረዳለሁ። ሆኖም የመጣንበትን ስፍራና ቋንቋችንን ማወቅና ማክበርም እንድንሻሻል እንደሚረዳ ተገንዝቤያለሁ። በሉ እንግዲህ ጫፍ ደርሰናል፣ መውረጃችን ደርሷል። ሄኖክ ሰማግዜርና መስታወት አድራጋውን እንደናደሩ This program has come to you from the Voice of America. Washington.